30 ያህል የጀርመን ከፍተኛ ባለ ኢንዱስትሪዎች መዋለ ንዋያቸውን በኢትዮጵያ መሆነ በኬንያ ለማፍሰስ የተመቻቸ ስርዓት እንዳለ ለማጤን ጉብኝታቸውን ጀምረዋል። እነዚህ ባለ ኢንዱስትሪዎች በከፍተኛ ደረጃ አምራች ከምትባለው ከባድን ቩርተምበርግ ግዛት የተውጣጡ ናቸው። የዚህ የዓለም አቀፉ የኢኮኖሚ እና يالسائنس الزرافة الألماني دكتور ይህ አካል በጀርመን በኢንዱስትሪ በከፍተኛ ደረጃ የበለጸገ ግዛት ነው። ከባድ የኢንዱስትሪ ውጤቶች፣ ለግንባታ የሚውሉ መሳሪያዎች፣ ተሽከርካሪዎች፣ በመካከለኛ ደረጃ የሚመደቡ አምራቾች የሚገኙበት በመሆኑ የጀርመን ኢኮኖሚ ጀርባ አጥንት የሚባል ነው። በጥቅሉ በአፍሪካም ሆነ በኢትዮጵያ ውስጥ ያለው መሰረት የውጭ ባለ ሀብቶችን የሚጋብዙ ጠቋሚ ምልክቶች አሉ ይላሉ። አፍሪካ ትኩረት የሚስብ ክፍል ዓለም ነው። በስፋቱም ግዙፍ ነው። ብዙ ሕዝብ በተለይ በርካታ ወጣቶች ህብረተሰብ የሚገኙበት ነው። ትምህርት ሊቀስሙ ይገባል። በዩኒቨርስቲም ሆነ በተግባር እድ ደረጃ መሰልጠን ይጠበቅባቸዋል። ይህ ደግሞ አስፈላጊው ነጥብ ነው። የአውሮፓ ባለ ኢንዱስትሪዎችን ለመሳብ ዋነኛው ጉዳይ ነው። ስለዚህ ከውጭ ለሚመጡት ባለ ኢንዱስትሪዎች ኢትዮጵያውያን ራሳቸው መዘጋጀት ይኖርባቸዋል። ምክንያቱም ጀርመኖቹ ወደ ኢትዮጵያ ሲመጡ ይዘውት የሚገቡት የማምረቻ መሳሪያዎች በጣም ዘመናዊ የሆኑ በመሆናቸው ነው። በስፍራው የሰለጠነ የሰው ኃይል ያስፈልጋል። ለመገልገልም ሆነ ለጥገና እና በአሰራሩ ላይ መሰልጠን ይኖርባቸዋል። ቴሬዛ ሾፐር በጀርመን ውጭ ጉዳይ ውስጥ ዋና ጸሐፊዋ፣ ባለ ኢንዱስትሪዎቹ በዘላቂነት እርግጠኛ መሆን ይፈልጋሉ በማለት ያሰሙት። ባለሀብቶቹ የሚያዩት ለረጅም ጊዜ ሊደጋገፉ የሚችሉበትን አቅጣጫ እንጂ እንደዚህ በአጭር ጊዜ የሚታሰብ የለም። አንድ ጊዜ ሀብታቸውን ከፈሰሱ እርግጠኛ ሆነው ነው መግባት የሚፈልጉት። በኢትዮጵያ በኩል በውጭ ጉዳይ ሚኒስቴር ሚኒስትር ዴታ አቶ አክሊሉ ሀብተ ሚካኤል በዚህ ጉዳይ ላይ ቀደም ሲል በጀርመን ውይይት ተካሂዶ ነበርና ይሄኛው ቅጥያው ነው ይላሉ። የተመሳሳይ ፎርም በስቱትጋርት በጀርመንና በኢትዮጵያ መካከል ተደርገዋል። ይሄ የዛ ተከታይ ትል ነው ማለት ነው። ስለዚህ ጀርመኖች ኢትዮጵያ ውስጥ መጥተው ኢንቨስት ማድረግ ፍላጎታቸው ከጊዜ ወደ ጊዜ እያደገ ነው የሄደ ያለው። ከአሁን በፊት እንግዲህ ከቻይና በዋናነት ከኤሽያ ነው የሚመጡት። አሁን ደግሞ ከአውሮፓ በተለይ ደግሞ ከጀርመኒ እየመጡ ነው ያሉት። የውጭ ባለ ሀብቶች በቅድሚያ የሚጠይቁት የውሃ፣ የመንገድ፣ የኤሌክትሪክ፣ የስልክ፣ የኢንተርኔት አገልግሎቶች የተሟሉ ናቸው ወይ ነው ይሄ። እሱም ጥንካሬ ሆነ የኢትዮጵያ ሆኖ፣ በክልሎች መካከል ብቻ አይደለም፣ የፌዴራል መንገዶች ብቻ አይደለም፣ ወደ ገጠሩ ወደ ቀበሌ ወደምንለው እንኳን የመንገድ መረብ በኢትዮጵያ ውስጥ በከፍተኛ ደረጃ አድገዋል። ያ ማለት አርሶ አደር ያመረተውን ምርት ወደ አገር አቀፍ ገበያም ይሁን ወደ ዓለም አቀፍ ገበያ ለማቅረብ አሁን በቅርቡ ደግሞ በጣም ብዙ ኢንዱስትሪያል ፓርኮች የተገነቡ ነው ያሉት እነሱ ለኢንዱስትሪ የሚያስፈልጉትን ግብዓቶች እንዳለ የያዙ ናቸው። አሁን የተጠቀሰው የውሃ፣ የመብራት፣ የከስተምስ ኢቨን የፎሬን ከረንስም የሚለዋወጡበት ሁሉም በአንድ መስኮት አገልግሎት የሚያገኝበት ስርዓት ነው ያለውና በፈረንጆች አባባል ፕላግ ንድ ፕላይ ነው። ገብተው ማሽኑን ብቻ ኦን ማድረግ ነው የሚጠበቅባቸው ማለት ነው። ጌታቸው ተድላ ለጊዮርጊስ ለዶቸ ቬለ ራዲዮ ከአዲስ አበባ።